ጤናና አካባቢ። በመጪው አራት ዓመታት ውስጥ የወባ በሽታ ከ21 ሀገራት ፈጽሞ ሊጠፋ እንደሚችል ተገለጸ። ከእነዚህ መካከልም ስድስቱ የአፍሪቃ ሀገራት ናቸው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ትናንት በመላው ዓለም የወባ ቀን ሲታሰብ የዓለም የጤና ድርጅት ይፋ ባደረገው መሰረት አልጄሪያ፣ ቦትስዋና፣ ኬፕ ቨርዴ፣ ኮሞሮስ፣ ደቡብ አፍሪቃ እና ስዋዚላንድ እስከ ጎርጎሮሳዊ 2020 ዓ ም ድረስ ወባን ፈጽመው ማጥፋቱ ሊሳካላቸው እንደሚችል ተነግሯል። ኢትዮጵያ ስለሚለው ምላሽ ይኖረናል። ለጥቂት ደቂቃዎች አብረን እንቆይ። የዘንድሮ የዓለም የወባ ቀን መፈክር ወባን ፈጽመን እናጥፋ የሚል ነው። በወባ በሽታ ክፉኛ የሚጠቃው የአፍሪቃ ክፍለ ዓለም አንዳንድ አገራት በአሁኑ ጊዜ ተስፋ ሰጪ ለውጦች እያሳዩ ነው። መረጃዎች እንደሚያመለክቱት ደቡብ አፍሪካ ውስጥ የዛሬ 16 ዓመት በወባ በሽታ የሚሞተው ሰው ቁጥር በዓመት 64 ሺህ ነበር። ከዛ ወዲህ የተካሄደው በሽታውን የማጥፋት ጥረት የሟቾቹ ቁጥር ወደ 11 ሺህ ገደማ ዝቅ እንዲል አስችሏል። ደቡብ አፍሪካ ውስጥ የወባ በሽታ በተለይ ከስዋዚላንድ፣ ዚምባብዌ ና ሞዛምቢክ በምትጎራበትበት የድንበር አካባቢ ጎልቶ እንደሚታይ ነው የሚገለጸው። እናም በዚች ሀገር ወባን በታቀደው መሰረት ላንዴና ለመጨረሻ ጊዜ ለማጥፋት በሀገር ውስጥ ከሚካሄደው የተቀናጀ ጥረት በተጨማሪ ከጎረቤት ሀገራትም ጋር በመተባበር በጋራ ወባን የመቆጣጠሩ ስራ እንደሚከናወን የዓለም የጤና ድርጅት አመልክቷል። ከአፍሪቃ ውጭም ቻይና፣ ማሌዥያ ና ደቡብ ኮሪያ ከእስያ፣ ኮስታሪካ፣ ብራዚል፣ ኤልሳልቫዶር፣ ሜክሲኮ፣ አርጀንቲና ፓራጓይ፣ ኤኳዶር እንዲሁም ሱሪናም ከላቲን አሜሪካም በተጠቀሰው የጊዜ ገደብ ወባን ፈጽሞ ያጠፋሉ ተብሏል። ኢራን፣ ሱድ አረቢያ፣ ኦማን፣ ስሪላንካ፣ ቤታን፣ ቲሞር ሌስቴ ና ኔፓልም በዚሁ ጊዜ ውስጥ ከወባ ስጋት እንደሚላቀቁ ይጠበቃል። ባለፈው ጎርጎሮሳዊ ዓመት 214 ሚሊዮን የሚሆን ሕዝብ በወባ ተይዟል። 438 ሺሁን ደግሞ ወባ ፈጅቷቸዋል። ከአስሩ ሞት ዘጠኙ ደግሞ ከሰሐራ በስተደቡብ በሚገኙ ሀገራት የተከሰተ መሆኑን የዓለም የጤና ድርጅት አመልክቷል። ኢትዮጵያ የዓለም የወባ ቀንን በትግራይ ክልል በተለይም አክሱም ላይ ከሁለት ቀናት ቀደም ብላ የተለያዩ ጥናታዊ ጽሁፎችን በማቅረብና ጉብኝቶችን በማድረግ ማክበሯን በጤና ጥበቃ ሚኒስቴር የወባ መርሃ ግብር ኃላፊ አቶ ደረጀ ድሉ የገለጹልን ትናንት ዕለቱ ሲታሰብም ባድዋ ስታዲየም ዝግጅቶች እንደነበሩም ማስረድተውናል። በዓሉ እየተከበረ ትናንት በስልክ ከስፍራው ያገኘናቸው አቶ ደረጀን ለመሆኑ የታዩ ስኬቶች አሉ ያልናቸው። እንደተባለው የዚህ ዓመት ወባን በጋራ ጨርሶ እናስወግድ የሚል መሪ ቃል ነው የተሰጠው። መሪ ቃሉ ኢትዮጵያ አሁን እያስመዘገበች ካለችው የወባ መከላከልና መቆጣጠር አንጻር ተገቢ ነው ብለን ነው የምንወስደው። ምን ውጤት መጥቷል ለተባለው ከዓመት ዓመት የወባ ህሙማን ቁጥር እየቀነሰ ነው የመጣው። በተለይ በጣም ሲግኒፊካንት በሆነ ቁጥር ነው የቀነሰው። ሞትንም ብንወስድ ከአምሳ በመቶ በላይ ነው፣ ካለፉት አምስት ስድስት ዓመታት አንጻር ሲታይ እየቀነሰ ያለው። የዓለም የጤና ድርጅት ስድስት የአፍሪቃ አገራት እስከ መጪው ጎርጎሮስ ዓመት 2020 ድረስ ፈጽመው ወባን ማጥፋት ይችላሉ ብሎ አያያዛቸውን አይቶ ከዘረዘራቸው ሀገር ውስጥ በእርግጥ ኢትዮጵያ የለችበትም። ኢትዮጵያ በአሁን ሰዓት የቱ ደረጃ ላይ ናት የምትገኘው? ምን ያህል ጊዜ ይፈጃል? የት የት አካባቢዎች ጥሩ ውጤት ታይተዋል? ለምሳሌ ባለፈው ድሬዶዋ አካባቢ ጥሩ ውጤት ነበረ እንግዲህ የአፍሪካ የወባ ስትራቴጂ ያስቀመጠው ሀገሮችን ከሁለት ሺ አስራ ስድስት እንደ ኢሮፓን አቆጣጠር እስከ ሁለት ሺ ሰላሳ ባለው ጊዜ ውስጥ ወባ የማስወገድ የሚደርሱበትን አመት ነው ያስቀመጠው በዚህ ኢትዮጵያ የተቀመጠችው እስከ ሁለት ሺ ሰላሳ ባለው ጊዜ ውስጥ ወባን ታስወግዳለች በሚል ነው በመጨረሻው ረድፍ ላይ ነው ያለ ነው ማለት ነው እስከ ሁለት ሺህ ሀያ ባለው ግን በተመረጡ ሁለት መቶ በሚሆኑ ወረዳዎች ላይ ነው የምናስወግደው ከቀላል ወደ ከባድ የሆነ ወባት ስርጭት ባለባቸው ወረዳዎች ነው የምንሄደው ማለት ነው ስለዚህ ሂደት ነው በተወሰኑ ወረዳዎች እስከ አራት ዓመት አምስት ዓመት እንዲሁም ቀጣይ ወረዳዎች ደግሞ እስከ ሁለት ሺህ ሰላሳ በአጠቃላይ በኢትዮጵያ ለማስወገድ እቅድ ይዘን እየተንቀሳቀስ ነው ያለ ነው አሁን ውጤት የታየባቸው አካባቢዎች የትኞቹ ናቸው ውጤት የታየባቸው አካባቢዎች አንደኛው አንቺም እንደጠቀስሽልኝ የድሬዳዋ መስተዳደር ነው። በሁለተኛ ደረጃ የሚቀመጠው የሀረር ክልል ነው። ሌሎችም በኦሮሚያ ክልል እንደ ምስራቅ ሀረርጌ፣ ምዕራብ ሀረርጌ፣ አርሲ አካባቢ እነዚህ ጥሩ ውጤት የተመዘገበባቸው ነው። ወደ ሰሜን ስሜት አማራ ክልልን ስንወስድ በሰሜን ሸዋ፣ ደቡብ ወሎ እና ሰሜን ወሎ ያሉ ወረዳዎች ላይ በአመዛኙም ቢሆን ጥሩ ውጤት የተመዘገበባቸው ናቸው። በደቡብ ክልል በተወሰኑ ወረዳዎች ሲዳማን መውሰድ ይቻላል። በትግራይ ክልልም ማዕከላዊ ትግራይን ብንወስድ ከፍተኛ የሆነ የመቀነስ የታየባቸው ናቸው። በአጠቃላይ በእነዚህ አካባቢዎች እስከ ሁለት ሺህ ሀያ ወባ እናስወግዳለን ብለን ነው ስራ እየሰራ ነው ያለ ነው። እንግዲህ አቶ ደረጃ እንደሚያውቁት የወባ ችግር ወቅት ጠብቆ የሚከሰት ነገር ነውና፣ እና ይሄንን በዘላቂነት ለመቆጣጠር በተለይ እንደ ጋምቤላ ባሉ አካባቢዎች ከፍተኛ የወባ ችግር በሚታይበት፣ ሌሎቹም አካባቢዎች ምን እየተሰራ ነው እንደሆነ በአጭሩ? እንግዲህ ባጭሩ በተለይ ከፍተኛ የወባ ስርጭት ባለባቸው አካባቢዎች አሁንም አጠናክረን የምንሄደው የቀረ ወባ ኬሚካል ርጭትን ነው። ከዚህ በተጨማሪ በነጻ ሕክምና ነው የምንሰጠው፣ በቂ መድኃኒቶችን የምናቀርብላቸው። አጎበር መቶ በመቶ በሚባል መልኩ የማሰራጨት ስራ ተሰርቷል። በሂደት ከ ሁለት ሺ ሰላሳ የእነሱንም የወባ ስርጭት ቀስ በቀስ እያወረድን ነው፣ ለማጥፋት እቅድ ይዘን እየሰራ ነው ያለ፣ ነው አቶ ደረጃ አያይዘውም። በሀገር አቀፍ ደረጃ 24 ሚሊዮን የሚሆን አጎበር መሰራጨቱን እስከ 5.3 ሚሊዮን ቤቶች ላይ በያዝነው የበጀት አመት ብቻ የጸረ ወባ ኬሚካል ርጭት መካሄዱን በዚያም ላይ 6.8 ሚሊዮን የሚሆን የወባ መድኃኒትም ለክልሎች መሰራጨቱን አስረድተዋል። እሳቸው እንደገለጹት በተለያዩ አካባቢዎች የወባ በሽታን ለመቆጣጠር ጥረት ይደረጋል፣ በአንዳንድ አካባቢዎችም በጎ ውጤት እየታየ መሆኑም ይገለጻል። ስራዎች እየተሰሩ መሆናቸው አንድ ነገር ቢሆንም አሳሳቢ የሚባሉት አካባቢዎች የትኞቹ ይሆኑ? አቶ ደረጃ ያስረዳሉ። አሳሳቢ የሚባሉ አካባቢዎች በአንደኛ ደረጃ ምዕራብ አካባቢ ያሉ ክልሎች እንደ ጋምቤላ ክልል አሳሳቢም ባይባልም በአንጻራዊ መልኩ እዛ ላይ ከፍተኛ ስርጭት ያለባቸው ናቸው ትኩረት የምንሰጣቸው። ከዚህ በተጨማሪ እነዚህ የልማት ቀጠና የሚባሉ ቦታዎች ትኩረት ሰጠን የምንሰራባቸው፣ በተለይ ትልልቅ ግድብ፣ ትልልቅ እርሻዎች እየተሰሩባቸው ያሉ አካባቢዎች ላይ ከፍተኛ የሚባል የቀን ሰራተኛ ወደ እነዚህ አካባቢዎች ስለሚሄድ በእነሱ አካባቢዎች ትኩረት ሰጠን እየሰራ ነው ያለ ነው። ሌላው ያነጋገርናቸው ናቸው በአማራ ክልል የጤና ጥበቃ ቢሮ የህብረተሰብ ጤና አደጋዎች መከላከልና ሕክምና መቆጣጠር ዋና የሥራ ሂደት ተጠሪ አቶ ተክለ ሃይማኖት ገብረ ህይወት በክልላቸው ባለፉት አምስት ዓመታት በህይወትም ሆነ በጤና ላይ ወባ የምታደርሰው ጉዳት በእጅጉ መቀነሱን ያስረዳሉ። በተለይም ባለፉት አምስት ዓመታት በጣም ጥሩ የሚባል በተለይ በወባ ምክንያት የሚሞቱ ሰዎችን ቁጥር የሚመለከት በእጅጉ ቀንሷል። እንዲሁም ደግሞ በወባ ምክንያት የሚታመሙ ሰዎችን ቁጥር በእጅጉ ቀንሷል። አሁን ያለውን ከሁለት ሺህ አምስቱ መነሻ ብትወስጂ በአርባ ስምንት ፐርሰንት ያክል ከክልሉ ያለው የወባ ሆማን ቀንሷል። በአጠቃላይ በእኛ ክልል ያሉ ወባማ የሚባሉ ዞኖች በተለይ እነ ምዕራብ ጎጃም፣ እነ ደቡብ ጎንደር እና ዊ ዞን በጥሩ ሁኔታ የወባ መከላከልና መቆጣጠር ስራዎችን ተግባር ላይ በመዋል የወባ ሆማን ቁጥር መቀነስ ችለዋል። በመንግስትም በኩል የሚቀርቡ ለወባ መከላከልና መቆጣጠር የሚያስችሉ ማቴሪያሎች በተለይ ያጎበር በየሶስት ሶስት አመቱ ይሰራጫል ወባማ ለሆኑ አካባቢዎች ማለት ነው። አባወራዎች እንዲሁም ደግሞ በየአመቱ የጸረ ወባ ትንኝ ኬሚካል ርጭት በወባማ ቀበሌዎችና ወረዳዎች ላይ እየተካሄደ ነው የሚገኘው። አቶ ተክለ ሃይማኖት አክለውም ለታዩት መሻሻሎች የህብረተሰቡ አስተዋጽኦም ጉልህ ሚና እንደሚጫወት ነው የነገሩን። የወባ ትንኝ ልትራባ የምትችልባቸው የውሃማ አካላትን በማፋሰስና በማዳፈን እንዲሁም የተለያዩ ፀረ እጭ ኬሚካሎችን በመጨመር ማህበረሰቡ የራሱን አስተዋጽኦም እያደረገ ይገኛል። ከዛ ባሻገር በቀበሌ ደረጃ ምርመራ እና ህክምና በጤና ኬላ ደረጃ መጀመሩ ሰው ፈጣን የወባ ምርመራን በማግኘት ትኩሳት በጀመሮ በሀያ አራት ሰዓት ውስጥ እንዲመረመር ፕሮሞት እናደርጋለን። በዛ መሰረት ማህበረሰቡ እየተመረመረ በወባ ምክንያት የሚተኙ ሰዎች ቁጥር ባለፉት ዓመታት በእጅጉ እንደቀነሰን የሚያሳይ እኛ ክልል ላይ ማለት ነው። አሁን እናንተ በምትሰሩት አሰራር ሲመለከቱት ምን ያህል ጊዜ ይፈጅባችኋል፣ ፈጽሞ ወባን ከአካባቢያችሁ ለማጥፋት? ፈጽሞ ወባን ለማጥፋት ብዙ ዓመታትን ነው የሚፈጅ ነገር ግን የወባ በሽታ የህብረተሰቡ የጤና ችግርና ቀዳሚ የጤና ችግር እንዳይሆን ለማድረግ ግን አገሪቱ ነድፋ እየሰራች ባለች ስትራቴጂ ያው ጠቅላላ ከአህጉሪቱ የወባ ማስወገድ ስል የተቀዳ ስልት ነው። ያንን እየተገበርን ያለነው ማለት ነው። በእኛ ክልል ምናልባት ከሌሎች ክልሎች ችለት የሚያደርገው ቀደም ብሎ የዚህ የወባ ማስወገድ ወይም የወባ ማጥፋት ስትራቴጂ ስምንት ወረዳዎችን መርጠን በአራት ዞኖች አጠቃላይ የወባ ክፍፍሉ ከፍተኛ በሆኑባቸው ሁለት ወረዳዎች፣ መካከለኛ በሆኑባቸው ሁለት ወረዳዎች፣ እንዲሁም ዝቅተኛና በጣም ዝቅተኛ ከሆንባቸውም ሁለት ሁለት ወረዳዎች እንደ መማሪያ ወረዳዎችን ወስደን ላለፉት ሶስት ዓመታት ትግብራውን እየሰራን ነው የምንገኘው። ስለዚህ በሌሎች ወረዳዎች በሙሉ ስኬታማ የሆነ ለውጥ እያሳየን ያለ፣ እዚህ ላይ ትንሽ ተግዳሮቱ ነው የተገኘብን በዚህ በሰሜን ጎንደር ባሉ የእርሻ ልማት ቦታ ያለባቸው ብዙ የቀን ሰራተኞች የሚንቀሳቀስ ባቸው እነ መተማና ገንደ ውሃ ሳምፕል ወረዳዎች ናቸው። እነሱ ላይ መቀነስ ቢኖር ግን ከሌሎች አንጻር ውጤታማ የሆነ ለውጥ በፍጥነት መታየት አልቻለም። ያም ማህበረሰቡ ተንቀሳቃሽ እንደመሆኑ መጠን አጎበርም አይጠቀሙም፣ ርጭትም እነሱ የሚከላከላቸው ስለማይችል ያ ችግር ነው ያለው። ከጠቀሱት ተግዳሮት ውጭ ግን ከወባ ነጻ የሆነች አፍሪካን ለመፍጠር በሚል አህጉሪቱ ባቀደችውና ኢትዮጵያም ከዛ በቀዳችው መርሃ ግብር መሰረት እስከ ጎርጎሮሳዊ 2030 ዓ.ም ድረስ ወባን የማጥፋት እቅድ እንዳለን ያስረዱት የተባበሩ መንግስታት ድርጅት በነደፈው የ15 ዓመቱ የአማአት እቅድ መሰረት ገዳይ የሆኑ እንደ ወባ ያሉ በሽታዎች የሚያደርሱትን ጉዳት ለመቀነስ በተለያዩ ሀገራት የታየው መሻሻል አበረታች መሆኑን ነው የዓለም የጤና ድርጅት ያመለክተው። የተገኘውን ውጤት አጠናክሮ በመቀጠልም ወባን የማጥፋቱ ጥረት ዘላቂነት ያለው አሰራር እንደሚጠይቅም ድርጅቱ አመልክቷል። ለሰጡም ማብራሪያ አቶ ደረጀ ድሉንና አቶ ተክለ ሃይማኖት ገብረ ህይወትን እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። አድማጮች አስተያየት፣ ጥቆማችሁ ኃይሌን ሸዋ እየለገሰነኝ ሰላም ሁኑ።